ትምህርት 28። አንድ ሙሴ ሲነድ ያየው ቁጥቋጦ ያልተቃጠለው ለምንድን ነው? ሀ ምክንያቱም በቁጥቋጦ ውስጥ እግዚአብሔር ስለነበረ ነው። ሁለት እግዚአብሔር በሚቃጠለው ቁጥቋጦ ውስጥ የነበረው ለምንድን ነው? ሀ እግዚአብሔር ቁጥቋጦ ውስጥ የነበረው ስለ እስራኤላውያን ከሙሴ ጋር ለመነጋገር ፈልጎ ነው። ሶስት የሚቃጠለው ቁጥቋጦ ከእስራኤላውያን ጋር የሚመሳሰለው በምንድን ነው? ሀ እሳቱ ቁጥቋጦን ሊያጠፋ እንደፈለገ ሁሉ ሰይጣንና ፈርዖንም እስራኤላውያንን ለማጥፋት በመፈለጋቸው ነው። ለ እግዚአብሔር በሚቃጠለው ቁጥቋጦ ውስጥ እንደ ነበረ ሁሉ ከእስራኤላውያንም ጋር በመሆኑ ነው። አራት ያለና የሚኖር የተሰኘው የእግዚአብሔር ስም ትርጉሙ ምንድን ነው? ሀ እግዚአብሔር መጀመሪያ የለውም ማለት ነው። ለ እግዚአብሔር መጨረሻ የለውም ማለት ነው። ሀ እግዚአብሔር ሁል ጊዜም ይኖራል ማለት ነው። መ እግዚአብሔር ያልነበረበት ጊዜ ፈጽሞ የለም ማለት ነው። አምስት እስራኤላውያንን ግብፅን ለቀው እንዲሄዱ ፈርዖን እንደማይፈቅድ እግዚአብሔር ያውቃል? ሀ አዎን፣ እግዚአብሔር ሁሉንም ነገር ያውቃል። ስድስት እግዚአብሔር ሙሴ እስራኤላውያንን ከግብጽ ምድር አውጥቶ እንዲመራ የመረጠው መሆኑን የሚያሳየው የመጀመሪያ ምልክት ምን ነበር? ሀ የሙሴ በትር ወደ እባብነት መለወጥ እና ተመልሳ በትር መሆን። ሰባት እግዚአብሔር ሙሴ እስራኤላውያንን ከግብጽ እንዲያወጣቸው መምረጡን የሚያሳየው ሁለተኛው ምልክት ምን ነበር? ሀ ሙሴ እጁን በብብቱ ውስጥ አስገብቶ ሲያወጣው እጁ ለምጻም መሆኑና መልሶም በብብቱ ውስጥ ሲያስገባው እጁ ጤናማ መሆኑ ነው። ስምንት እግዚአብሔር ሙሴ ወደ ፈርዖን ሲሄድ እንዲረዳው የላከው ማንን ነበር? ሀ የሙሴን ወንድም አሮንን። ዘጠኝ እግዚአብሔር እስራኤላውያንን ከባርነት ለማውጣት የፈለገው ለምን ነበር? ሀ እግዚአብሔር ስለ ወደዳቸውና በባርነት እንዲኖሩ ስላልፈለገ ነበር። ለ እግዚአብሔር ለአብርሃም ዘሮቹን ወደ ከነዓን እንደሚመልስ ቃል ገብቶ ስለ ነበረ ነው። ሀ እግዚአብሔር ለአብርሃም ከዘሮቹ ከእስራኤላውያን አዳኝ እንደሚልክ ቃል ገብቶ ስለ ነበረ ነው። እግዚአብሔር ለሙሴ የገባውን ቃል በመጠበቅ ወንድሙ አሮንን እንዲረዳው ላከለት። ዘጸአት አራት ሀያ ሰባት እስከ ሀያ ስምንት ሀያ ሰባት እግዚአብሔር አሮንን ሙሴን እንድታገኘው ወደ ምድረ በዳ ሂድ አለው። እርሱም ሙሴን በእግዚአብሔር ተራራ አገኘው፣ ሳመው። ሀያ ስምንት ሙሴም እግዚአብሔር እንድናገር የላከውን ቃል በሙሉና እንዲፈጽማቸው ስላዘዘው ተአምራዊ ምልክቶች ሁሉ ለአሮን ነገረው። ከዚያም ሙሴና አሮን ወደ ግብፅ ተጓዙ። ሙሴና አሮን ግብፅ እንደ ደረሱ እስራኤላውያንን በአንድ ላይ ሰብስበው እግዚአብሔር ለሙሴ የነገረውን ሁሉ ነገሯቸው ዘጸአት አራት ቁጥር 29 እስከ 31 29 ሙሴና አሮን ሲሄዱ የእስራኤልን ሕዝብ አለቆች በአንድነት ሰበሰቡ። 30 አሮንም እግዚአብሔር ለሙሴ የነገረውን ቃል በሙሉ ነገራቸው። ታምራቱንም በሕዝቡ ፊት አደረገ። 31 ሕዝቡም አመኑ። እግዚአብሔር ስለ እነርሱ የሚገደው መሆኑን መከራቸውን ማየቱን በሰሙ ጊዜ ተንበረከኩና በስግደት አመለኩት። እስራኤላውያን በሙሉ በሙሴ በኩል የተነገራቸውን የእግዚአብሔርን ቃል አምነዋል። አዎን እስራኤላውያን በእግዚአብሔር ማመናቸው ጥሩ የሆነው ለምን ነበር? እስራኤላውያንን ማዳን የሚችለው እግዚአብሔር ብቻ ስለነበር፣ እስራኤላውያንን ማዳን የሚችለው የእግዚአብሔር ቃል ብቻ ስለነበር። የእግዚአብሔርን ቃል ካላመንን እግዚአብሔርን ምን እያልነው ነው ውሸታም? እግዚአብሔር በቃሉ የማያምኑትን ያድናቸዋል? አያድናቸውም። የእግዚአብሔርን ቃል የማናምን ከሆነ መዳን አንችልም። እግዚአብሔር ለመዳን በቃሉ እንድታምኑ ይፈልጋል። እኛን ማዳን የሚችለው እግዚአብሔር ብቻ ነው። እኛን ማዳን የሚችለው የእግዚአብሔር ቃል ብቻ ነው። ሙሴና አሮን ከእስራኤላውያን ጋር የሚያደርጉትን ንግግር ካበቁ በኋላ ከፈርዖን ጋር ለመነጋገር ሄዱ። ለሰዓት አምስት ከአንድ እስከ ሁለት አንድ። ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር በምድረ በዳ በዓል እንዲያደርግልኝ ሕዝብን ልቀቅ ይላል ብሎት። ሁለት ፈርዖንም እንድታዘዘውና እስራኤልን እንድለቅለት፣ ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም አልለቅም አለ። ፈርዖን እስራኤላውያንን እንድለቅ እግዚአብሔር እንዳዘዘው ሙሴ ሲነግረው ምን አለ? ፈርዖንም እግዚአብሔርን አላውቅም እስራኤልንም አላውቅም አለ። ፈርዖን እግዚአብሔርን ያላወቀው ለምን ነበር? ምክንያቱም ፈርዖን እግዚአብሔርን ለማወቅ ባለመፈለጉ ነው። ምክንያቱም ፈርዖን በእግዚአብሔር ለማመን ባለመፈለጉ ነው። ምክንያቱም ፈርዖን ኀጢአቱን ስለ ወደደ ነው። ፈርዖንና የግብፅ ሕዝብ በእግዚአብሔር አላመኑ። ፈርዖንና የግብፅ ሕዝብ በአገራቸው የሚገኘውን ታላቅ ወንዝ ያመልኩ ነበር። ፈርዖንና የግብፅ ሕዝብ ፀሐይን፣ ጨረቃና ከዋክብትን እንዲሁም ብዙ እንስሳትን ያመልኩ ነበር። የግብፅ ሕዝብ ፈርዖንን እንደ አምላክ ያመልክ ነበር። ፈርዖንና የግብፅ ሕዝብ እግዚአብሔርን ከማምለክ ይልቅ እግዚአብሔር የፈጠራቸውን ነገሮች ያመልኩ ነበር። በፈርዖን የአገዛዝ ዘመን ብዙ ሰዎች የእግዚአብሔርን እውነቶች አያምኑም ነበር። ዛሬም ቢሆን ብዙ ሰዎች በእግዚአብሔር እውነቶች አያምኑም። ብዙ ሰዎች የእግዚአብሔርን እውነቶች ለማመን ስላልፈለጉ ሰይጣን እንዲያስታቸው እግዚአብሔር ፈቀደ። ሰይጣን ሰዎችን ስላሳተ ሰዎች እግዚአብሔርን ትተው ሌሎች ነገሮችን ሁሉ ያመልካሉ። ብዙ ሰዎች በእግዚአብሔር እውነቶች ለማመን ስላልፈለጉ እግዚአብሔር አብርሃምን የእስራኤላውያንን አባት እንዲሆን መረጠው። እግዚአብሔር አብርሃምንና እስራኤላውያንን በእነርሱ ዘር በኩል አዳኝ ለመላክ መረጠ። እንዲሁም እግዚአብሔር እውነቶቹን በመጽሐፉ ውስጥ ለመጻፍ አብርሃምንና እስራኤላውያንን መረጠ። የእግዚአብሔር መጽሐፍ መጽሐፍ ቅዱስ ይባላል። እስራኤላውያን ግብጽን ለቀው እንዲሄዱ ፈርዖን እንደማይፈቅድላቸው እግዚአብሔር ያውቅ ነበር። አዎን፣ እግዚአብሔር ማናቸውንም ነገሮች ከመፈጸሙ አስቀድሞ ያውቃል። ፈርዖን እስራኤላውያንን ለመልቀቅ እምቢ ካለ በኋላ እግዚአብሔር ለሙሴ የነገረውን እናዳምጥ። ዘጸአት 6 አንድ ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የሚደረገውን ታያለህ። ከህያሉ እጄ የተነሳ እንዲሄዱ ይለቃቸዋል። ከህያሉ እጄ የተነሳ ከአገሩ ያስወጣቸዋል አለው። እግዚአብሔር ለፈርዖንና ለግብፃውያን ታላቅ ኃይሉን ለማሳየት የወሰነው ለምን ነበር? እርሱ ብቻ የእውነተኛ አምላክ መሆኑን እንዲያውቁ ነው። እግዚአብሔር በአገራቸው ያለው ትልቁ ወንዝ አምላክ አለመሆኑን ሆኑን ለፈርዖንና ለግብፃውያን ሊያሳያቸው ወሰነ። እግዚአብሔር ፀሐይ፣ ጨረቃና ከዋክብት አምላክ አለመሆናቸውን ለፈርዖንና ለግብፃውያን ሊያሳያቸው ወሰነ። እግዚአብሔር ብዙዎቹ እንስሳዎቻቸው አማልክት አለመሆናቸውን ለፈርዖንና ለግብፃውያን ሊያሳያቸው ወሰነ። እግዚአብሔር ለፈርዖንና ለግብፃውያን ፈርዖን አምላክ አለመሆኑን ሊያሳያቸው ወሰነ። ደግሞ ለእስራኤላውያን እግዚአብሔር አምላካቸው እርሱ መሆኑን ያውቁ ዘንድ ኃይሉን ለማሳየት ወሰነ ዘጸአት ስድስት ከሁለት እስከ ስምንት ሁለት እግዚአብሔር ሙሴን አለው እኔ እግዚአብሔር ነኝ ሦስት ሁሉን የምችል አምላክ እኔ ለአብርሃም ለይስሐቅ ለያይቆብ ተገለጥሁላቸው እኔ ግን እግዚአብሔር ያህዌ በተባለው ስሜ ራሴን አልገለጥሁላቸውም አራት በእንግድነት የምኖሩበትን የከነዓንን ምድር እንድሰጣቸው ከእነርሱ ጋር ቃል ኪዳን ገብቻለሁ። አምስት ደግሞም በግብፃውያን ስር በባርነት ሆነው ያሰሙትን የእስራኤላውያንን የስቃይ ድምፅ ሰምቻለሁ። ኪዳኔንም አስታውሻለሁ። ስድስት ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ቀንበር አወጣቸዋለሁ። ለእነርሱ ባሪያ ከመሆን ነጻ አወጣቸዋለሁ በተዘረጋች ክንዴና በታላቅ ፍርድ እበዣችኋለሁ። ሰባት የራሴ ሕዝብ አደርጋችኋለሁ፣ እኔም አምላክ እሆናችኋለሁ። ከግብፃውያን ቀንበር ያላቀቅኳችሁ እኔ እግዚአብሔር አምላክ መሆኔን ታውቃላችሁ። ስምንት ከዚያም ለአብርሃም፣ ለኢስሐቅ፣ ለያዕቆብ እሰጣችኋለሁ ብዬ ወደ ማልሁላቸው ምድር አመጣቸዋለሁ። ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። እግዚአብሔር እስራኤላውያን እርሱ የአብርሃም የይስሐቅና የያዕቆብ አምላክ መሆኑን ያውቁ ዘንድ ኃይሉን ሊያሳያቸው ወሰነ። እግዚአብሔር እርሱ የእስራኤላውያን አምላክ መሆኑን ያውቁ ዘንድ ኃይሉን ለእስራኤላውያን ሊያሳያቸው ወሰነ። ፈርዖን እስራኤላውያንን ሊለቅ ስላልፈለገ እግዚአብሔር ታላቅ ኃይሉን ማሳየት ጀመረ። እግዚአብሔር ለግብጻውያንና ለእስራኤላውያን ታላቅ ኃይሉን ያሳየው እንዴት ነበር? እግዚአብሔር በፈርዖንና በግብጻውያን ላይ ታላቅ መቅሰፍት በማውረድ ነበር። በመጀመሪያው መቅሰፍት እግዚአብሔር ታላቁን የግብጽ ወንዝ ውሃ ወደ ደምነት ለወጠው። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። አያ ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። አሮንም በንጉሡና በሹማምቱ ፊት በትሩን አንስቶ የአባይን ወንዝ ውሃ መታ። ውሃውን በሙሉ ወደ ደም ተለወጠ። 21 በአባይ ያሉት አሶች ሞቱ። ወንዙም ከመከርፋቱ የተነሳ ግብጻውያኑ ውሃውን ሊጠጡት አልቻሉም። በግብጽ ምድር ሁሉ ደም ነበር። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አልለቅም አለ። በሁለተኛው መቅሰፍት እግዚአብሔር እንቁራሪት መቅሰፍት ላከ። የፈርዖንና የግብፃውያን መሬት በሙሉ በእንቁራሪት ተሸፈነ መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም ዘጸአት ስምንት ቁጥር አምስት እስከ ስድስት አምስት ከዚያም እግዚአብሔር ሙሴን አለው አሮንን በትርህን ይዘህ በምንጮች በቦዮችና በኩሬዎች ላይ እጅህን ዘርጋ ጓጉንቸሮችም በግብፅ ምድር ላይ እንዲወጡ አድር በለው ስድስት አሮንም በግብጽ ውሆች ላይ እጁን ዘረጋ። ጓጉንቸሮችም ወጥተው ምድርቱን ሸፈኑ። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። በሦስተኛው መቅሰፍት እግዚአብሔር ተናካሽ ትንኞችን ላከ። ፈርዖን፣ ግብጻውያን ሁሉና መላው የግብፅ ምድር በተናካሽ ትንኝ ተወረረ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጻት 8 ከ16 እስከ 17 16 ከዚያም እግዚአብሔር ሙሴን አሮንን በትርህን ሰንዝረህ የምድርን ትቢያ መታ በለው ከዚያም በግብጽ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ይሆናል አለው። 17 እነርሱም እንዲሁ አደረጉ አሮን በትሩን እንደያዘ እጁን ሲዘረጋና የምድሩን ትቢያ ሲመታ በግብጽ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ሆነ። ሰውንም ሆነ እንስሳውን ተናካሽ ትንኝ ወረረው። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው፣ እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። በአራተኛው መቅሰፍት እግዚአብሔር የዝንብ መንጋ ላከ። የፈርዖን ምድርና የግብፃውያን ምድር በዝንብ መንጋ ተወረረ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጸአት 8 24 24 እግዚአብሔርም እንዲሁ አደረገ። አስጨናቂ የዝንብ መንጋ በፈርዖን ቤተ መንግስትና በሹማምቶቹ ቤቶች ላይ ወረደ። መላው የግብፅ ምድር ከዝንቡ የተነሳ ተበላሽቶ ነበር። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አልለቅም አለ። በአምስተኛው መቅሰፍት እግዚአብሔር በእንስሳት ሁሉ ላይ የሞት መቅሰፍት ላከ። ሁሉም የፈርዖንና የግብፃውያን ፈረሶች፣ ከብቶች፣ በጎች፣ ግመሎችና አህዮች ሞቱ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጸአት ዘጠኝ ከስድስት እስከ ሰባት ስድስት በማግስቱም እግዚአብሔር ነገሩን ፈጸመው የግብፃውያን እንስሳት በሙሉ አለቁ። ነገር ግን የእስራኤላውያን ከሆኑት እንስሳት አንድም አልሞተም። ሰባት ፈርዖን ያጣሩ ዘንድ ሰዎች ልኮ ከእስራኤላውያን እንስሳት አንድም እንኳን አለመሞቱን ተገነዘበ። ያም ሆኖ ልቡ እንደ ደነደነ ስለ ነበር ሕዝቡን አልለቀቀም። ፈርዖን ሙሴ መቅሰፍቱን እንዲያስቆሙለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። በስድስተኛው መቅሰፍት እግዚአብሔር የእባጭ መቅሰፍት ላከ። ፈርዖንና ሁሉም ግብፃውያን በእባጮች ተመቱ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጸአት ዘጠኝ ቁጥር አስር አስር ስለዚህ ከምድጃው አምድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው መግል የያዘ እባጭም በሰዎችና በእንስሳት ላይ ወጣ። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። በሰባተኛው መቅሰፍት እግዚአብሔር የበረዶ መቅሰፍት ላከ። ከባድ በረዶ በመላው ግብፅ ወረደ። የፈርዖንና የግብፃውያንን ዛፎችና እህሎች በሙሉ አጠፋ። መክሰፍቱ እስራኤላውያን ወደሚኖርበት ክልል ግን አልገባም። ዘጻት ዘጠኝ 23 እስከ 26 23 ሙሴ በትሩን ወደ ሰማይ ባነሳ ጊዜ እግዚአብሔር ነጎድጓድና በረዶ አወረደ፣ መብረቅም በመድሪቱ ላይ ሆነ። እግዚአብሔር በግብጽ ምድር በረዶ አዘነበ። 24 በረዶ ወረደ፣ መብረቅም አብረቀረቀ። ግብጽ አገር ከሆነችበት ዘመን አንስቶ በምድርቱ ሁሉ እንደዚህ ያለ አስከፊ ማዕበል ሆኖ አያውቅም። 25 በመላው ግብጽ በረዶ በመስክ ላይ ያለውን ሁሉ ሰዎችንና እንስሳትንም መታ። በመስክ ላይ የበቀለውንም ሁሉ አጠፋ። ዛፉን ሁሉ ባዶ አስቀረ። 26 በረዶ ያልወረደበት ቢኖር እስራኤላውያን የሚኖሩበት የጌሳም ምድር ብቻ ነበር። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አልለቅም አለ። በስምንተኛው መቅሰፍት እግዚአብሔር የአንበጣዎችን መቅሰፍት ላከ። አንበጣዎች የተረፉትን የፈርዖንንና የግብፃውያንን ዛፎችና ሰብሎች በሙሉ በሉ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጸአት 10 ከ13 እስከ 15 13 ስለዚህ ሙሴ በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም በዚያን ሌሊት ቀንና ሌሊት በሙሉ በምድርቱ ላይ የምስራቅ ነፋስ እንዲነፍስ አደረገ። በማግስቱም ነፋሱ አንበጦቹን አመጣ። 14 እነርሱም ግብፅን በሙሉ ወረሩ፣ ስፍር ቁጥር የሌላቸው ሆነው የአገሪቱን ዳር ድንበር ሁሉ አለበሱ። እንዲህ ያለ ያንበጣ መዓት ከዚህ ቀደም አልነበረም፣ ወደፊትም ደግሞ አይኖርም። አስራ አምስት ምድሩ ሁሉ ጠቁሮ እስኪጨልም ድረስ አለበሱት። ከበረዶ የተረፈውን በመስክ ላይ የበቀለውንና በዛፉ ላይ ያለውን ፍሬ ሁሉ ጠርገው በሉ። በግብፅ ምድር ሁሉ በዛፍ ላይ ወይም በተክል ላይ አንዳች ቅጠል አልተረፈም ነበር። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያንን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። በዘጠነኛው መቅሰፍት እግዚአብሔር የጨለማ መቅሰፍት ላከ። ጨለማ ለሶስት ሙሉ ቀን የፈርዖንና የግብጻውያንን ምድር ሸፈነ። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ግን አልገባም። ዘጸአት 10 ከ21 እስከ 23። 21. ከዚያም እግዚአብሔር ሙሴን በግብጽ ላይ ድቅድቅ ጨለማ እንዲወርድ እጅህን ወደ ሰማይ ዘርጋ አለው። 22. ሙሴም እጁን ወደ ሰማይ ዘረጋ፣ በመላው ግብጽ ላይ ለ3 ቀናት ድቅድቅ ጨለማ ሆነ። 23. በእነዚያ 3 ቀናት ውስጥ አንዱ ሌላውን ማየት ወይም ከነበረበት ቦታ መንቀሳቀስ አይችልም ነበር። ይሁን እንጂ እስራኤላውያን በሚኖሩበት ስፍራ ሁሉ ብርሃን ነበር። ፈርዖን ሙሴ መቅሰፍቱን እንዲያስቆምለት ለመነው። እርሱም እስራኤላውያን ለመልቀቅ ተስማማ። ነገር ግን እግዚአብሔር መቅሰፍቱን ካቆመ በኋላ ፈርዖን እስራኤላውያንን አለቅም አለ። እግዚአብሔር መቅሰፍቱን በላከ ቁጥር ሁሉ ፈርዖን ምን ይል ነበር? ፈርዖን እስራኤላውያንን እንደሚለቅ ለሙሴ ይነግረው ነበር። እግዚአብሔር መቅሰፍቱን ባቆመ ቁጥር ፈርዖን ምን ይል ነበር? ፈርዖን እስራኤላውያንን አለቅም ይል ነበር። መቅሰፍቱ እስራኤላውያን ወደሚኖሩበት ክልል ያልገባው ለምንድን ነው? ለአብርሃም ለይስሐቅና ለያዕቆብ እግዚአብሔር እነርሱን እንደሚባርካቸውና ታላቅ ሕዝብ እንደሚያደርጋቸው ቃል ገብቶ ስለነበር ነው። እግዚአብሔር ለፈርዖን ለግብፃውያንና ለእስራኤላውያን እርሱ ብቻ አምላክ መሆኑንና ሌላ አምላክ አለመኖሩን ሊያሳያቸው ስለፈለገ ነበር። ከነዚህ አስፈሪ መቅሰፍቶች በኋላ እንኳን ፈርዖን እስራኤላውያንን ለመልቀቅ አልፈለገም ነበር። ከነዚህ አስፈሪ መቅሰፍቶች በኋላ እንኳን ፈርዖን እግዚአብሔርን መታዘዝ አልፈለገም ነበር። ፈርዖን ከእግዚአብሔር ጋር ታግሎ ሊያሸንፈው ይችላል? አይችልም። ሰው ከእግዚአብሔር ጋር ታግሎ ሊያሸንፈው ይችላል? አይችልም። ከእግዚአብሔር ጋር በሚታገሉት ላይ ምን ይደርስባቸዋል? እግዚአብሔር ያጠፋቸዋል። በሚቀጥለው ትምህርት የመጨረሻውን መቅሰፍት እንመለከታለን።